ጌታን እናመሰግናለን። ዛሬ አብረን እንድንካፈል ያሰብኩት ቃል ከዚህ ከጌታ ልደት ጋር የተያያዘ ሀሳብ ነው እና ምን የሚል ርዕስ ላይ የተመሰረተ ነው? ጠቢባኑና ሰማያዊው መገለጥ የሚል ርዕስ ላይ የተመሰረተ ነው። ማቴዎስ ወንጌል ምዕራፍ ሁለት ከቁጥር አንድ እስከ አስራ ሁለት ባነበብኩት ክፍል ላይ እየተመሰረተ ነው። ጥቂት ነገሮችን እንደ መግቢያ እናገራለሁኝ። ጌታ ኢየሱስ በተወለደበት ጊዜ ተከስተው የነበሩ ብዙ አስደናቂ ክስተቶች ነበሩ። ምናልባት አንዳንዶቻችሁ መጽሐፍ ቅዱስን ስታነቡ አስተውላችሁ እንደሆነ መልአክ ለመጥምቁ ለዮሐንስ አባት ለዘካርያስ በቤተ መቅደስ ውስጥ እያገለገለ እያለ ተገልጦለት በዚህ በጌታ ፊት በንጉሱ በሚመጣው አስደናቂ አዳኝ ፊት በፊት ለፊቱ የሚሄድ መልእክተኛ ከአንተ ይወለዳል ዮሐንስ ትለዋለህ ብሎ ልክ ትንቢተ ኢሳያስ አርባ ላይ የነበረውን ነገር እንደተናገረው፣ ከዛ ልክ በዛው በስድስተኛ ወር ዮሐንስ ተጸነሰ። ግን በስድስተኛ ወር ያው መልአክ ወደ ማርያም መጥቶ ከእሷ ህፃን እንደሚወለድና እሱ ደግሞ ህዝቡን የሚያድን መሆኑን መናገሩ እና ልክ ጥቂት ወራት ማርያም እንደጸነሰች ኤልሳቤጥን ልታሄደች ምክንያቱም መልአኩ ሲገለጥላት ምን ብሏታል? ዘመድሽ ኤልሳቤጥ ከጸነሰች ስድስት ወሯ ነው። እሷ አሮጊት የነበረችው ሴትዮ ብሎ ነግሯት ነበርና ልትጎበኛት ሄዳ የሆነው ክስተት ራሱ በኤልሳቤጥ ማህፀን ውስጥ የነበረው መጥምቁ ዮሐንስ ገና ማህጸን ውስጥ ማርያምን ኤልሳቤጥ ስታይ በማህፀኗ ውስጥ እንደዘለለ መንፈስ ቅዱስም በማህፀኗ ውስጥ እንደተሞላ እነዚህ ሁሉ ነገሮች በጣም አስደናቂ ክስተቶች ነበሩ እና ቀጥሎ ጌታ ኢየሱስ ልክ እንደተወለደ በቤተ ልሄም እረኞቹ ያዩት መገለጥ የሰማይ መላእክት መጥቶ ዘመሩላቸው። የሰማይ መላእክት አሁን በቤተ ልሄም የተወለደው ሕፃን በግርግም ተጠቅልሎ ያለው ሕፃን የሚያድን እንደሆነ ሰላም ለምድር ሁሉ እንደሚሆን መናገሩ እና በጣም ብዙ አስገራሚ ነገር ነገሮች ተከስተዋል እና ከነዚህ መካከል አንዱ አሁን የምንመለከተው ሰብአ ሰገል የተባሉ ሰዎች መጥተው ለጌታ መስገዳቸው ነው። ሰብአ ሰገል የተባሉ ሰዎች ሩቅ ምስራቅ የነበሩ ሰዎች ናቸው። በኋላ እናገርበታለሁ እና ይህንን ታላቅ የመገለጥ እውነት አግኝተው ጌታን ሊሰግዱለት ወደ ጌታ መጡ። እና በጣም አስደናቂ ሁኔታ ነው። እኔ እነዚህን ሁሉ ነገሮች አስገራሚ ክስተቶች ነበሩ የሚለውን ሀሳብ ተናግሬበት፣ ግን ጌታ ኢየሱስ ክርስቶስ በበረት ውስጥ መወለዱ አንዳንድ ሰዎች ለምን የሚል ጥያቄ ሊያነሱ ይችሉ ይሆናል። በእርግጥ ለምን ለሚባል አንዳንድ ጥያቄ መልስ መስጠት በጣም አስቸጋሪ ነው። ምክንያቱም እኔ ራሱ ዩኒቨርሲቲ ያለው እንዲ አይነት ነገር ሰምቻ ለሁኝ አንድ ሌክቸረር ሌክቸር እያደረገ አንድ ተማሪ ተነስቶ ይሄ ነገር የሆነው ለምንድን ነው ብሎ ጠየቀው። እና ሰውየው ዩኒቨርሲቲ ሌክቸር እያደረገ ወደ ግድግዳው፣ ወደ ብላክቦርዱ ተጠግቶ ለምን የሚለውን ጥያቄ መጠየቅ ቀላል ነው፣ ግን ለምን ለሚለው ጥያቄ መልስ መስጠት አይቴልዩ በጣም ከባድ ነው ብሎ ሲናገር ሰምቸዋለሁ አዎ ለምን ብሎ መጠየቅ በጣም አስቸጋሪ ነው ምክንያቱም ሚስጥሩ እዚህ ጋ በእግዚአብሔር ዘንድ ነው ያለው እና ምንም እንኳን ጌታ ኢየሱስ በበረት ውስጥ ቢወለድም በጣ በጣ በጣም ማንም ሰው በማይወለድበት ዝቅተኛ ሁኔታ ቢወለድም በአካባቢው የነበሩ ታሪኮችና ክስተቶች በጣም ልዩ የሆነ የእግዚአብሔር አላማና ልዩ የሆነ የእግዚአብሔር እቅድ እየተከናወነ እንደሆነ የሚያስረዱ እውነቶች እንደሆኑ ልንረዳና ልንገነዘብ ይገባናል። እና የዛሬው መልእክታችን ታዲያ ያለው ከነዚህ ልዩ የሆኑ ይህንን የጌታ መወለድ ካጀቡት ክስተቶች እና አስደናቂ እውነቶች መካከል አንዱ ነው። በተለይም ይሄኛውን ስንመለከት የጌታ መወለድ ለአንድ አካባቢ ህዝብ ብቻ የሆነ እንዳልሆነ አይምሯችንን ሰፋ አድርገን እንድናይም የሚያደርግ ነው። አንዳንድ ሰዎች ጌታ ኢየሱስ ክርስቶስ የመጣው አይሁድን ለማዳም ብቻ ነው ይላሉ። ግን አሁን እዚህ የምንመለከታቸው ሰዎች አህዛብ ናቸው። አንዳንድ ሰዎች ጌታ ኢየሱስ ክርስቶስ የመጣው የተወሰኑ የማህበረሰብ አባላትን ለምሳሌ ድሆችን፣ ወይም ደግሞ ወይም ሀብታሞችን፣ ወይም ደግሞ ሚድል ክላስ ሰዎችን፣ ወይም ያልተማሩ ሰዎችን የሚል ሀሳብ ሊኖራቸው ይችላል። ጌታ ኢየሱስ የመጣው ሁሉንም አይነት ሰው ለመንካትና ለማዳን ነው። እነዚህ ሰዎች ምን አይነት ሰዎች እንደሆኑ በመልእክቴ የመጀመሪያ ነጥብ ላይ እገልጠዋለሁና ታዲያ፣ የመጀመሪያው ነጥቤ የጠቢባኑ ማንነት ነው። ጠቢባኑ ሰማያዊ መገለጥ አግኝተዋል። ግን እነማን ነበሩ እነዚህ ጠቢባን? የጠቢባኑ ማንነት ቁጥር አንድ ሁለትና ቁጥር አንድ ንና ሁለት ምዕራፍ ሁለት ላይ ስትመለከቱ ኢየሱስ በይሁዳ ቤተልሔም በንጉሱ በሄሮድስ ዘመን በተወለደ ጊዜ እነሆ ሰባሰገል የተወለደው የአይሁድ ንጉሥ ወዴት ነው? ኮከቡን በምስራቅ አይተን ልንሰግድለት መተናልና እያሉ ከምስራቅ ወደ ኢየሩሳሌም መጡ ይላል። እነዚህ ጠቢባን እንደሆኑ ነው የምናውቀው። ስማቸው በዚህ በአማርኛው መጽሐፍ ቅዱስ ላይ ሰብአ ሰገል ተብሎ ነው የተጠቀሰው። በመጀመሪያ ስማቸውን መናገር እፈልጋለሁ። በግሪኩና በእንግሊዝኛው ላይ ግን ማጋይ ተብሎ ነው የተጠቀሱት። እና ይሄ የግሪኩ ማጋይ ማጎይ ብለን ልናነቦ እንችላለን። ኦፍኮርስ ማጋይ ብሎ ማንበብ ይሻላል እና ይሄ ማጋ የሚለው ቃል ማጂሽያን የሚለውን ስም የእንግሊዝኛ ቃል ያገኘንበት ቃል ነው። ግን አሽማተኞች አልነበሩም ሰዎቹ። ማጂሽያን የሚለውን በቀጥታ ብንተረጉሙ አስማተኛ የሚል ነው በአማርኛ እነዚህ ይሄ ማጋይ የሚለው ቃል በዘመኑ ሰፊ አጠቃቀም ወይም ሰፊ የሆነ የሰዎችን ችሎታና ክህሎት የሚገልጥ ቃል ነበረ። ለምሳሌ የሕክምና ተመራማሪዎች ማጋዮች ተብለው ነበር። የጠፈር ተመራማሪዎች እንደ አስትሮኖመርስ ያሉ ሰዎች ማጋዮች ተብለው ነበር። እና ልዩ ልዩ ምርመራ እነዚህ ኬሚካሎችን እየቀላቀሉ አልኬሚስት ይባሉ የነበሩ ሰዎች በታሪክ ውስጥ እንደ ማጋይ ብለው ተጠርተው እንደነበረ ግንዛቤ አለ እና እነዚህ ሰዎች ታዲያ ማንኛውም ተመራማሪ የሚገለጥበት ቃል የተገለጠባቸው ሰዎች ነበሩ። በቀላሉ ተመራማሪዎች ወይም ደግሞ በእንግሊዝኛ እንደሚሏቸው ጠቢባን ሰዎች ዘ ዋይዝ ሜን ብሎ መጥራት ይቻላል። እነዚህን ሰዎች ግን ከየት ነው የመጡት፣ ሀገራቸው የት ነው የሚለውን ነገር ስንጠይቅ እዚህ ጋር እንደተጠቀሰው ከምስራቅ እንደመጡ ነው የሚናገረው። እና ምንድን ነው የሚለው ኢየሱስ በተወለደበት ዘመን በሄሮድስ ዘመን እነዚህ ማጋይ የተባሉት ጠቢባን ሰዎች ከምስራቅ ወደ ኢየሩሳሌም እንደመጡ፣ ከምስራቅ ነው የመጡት። አሁን አንዳንድ ሰዎች በተለይ ኢትዮጵያ ውስጥ የተጻፉ ጽሁፎችን ቅድም ከቴዎድሮስም ጋር ስንነጋገር ነበር እና እኔም ያነበብኳቸው ብዙ መጽሐፎች አሉ። ኢትዮጵያ የሁሉ ነገር ምንጭ እንደሆነች ለመናገር የሚያስቡ ሰዎች አሉ። መልካም ሀሳብ ነው፣ ጥሩ ነው፣ ክፉ አይደለም። ግን አንዳንዱ ከእውነት የራቀ እነዚህ ማጋይ ከኢትዮጵያ የመጡም ሰዎች እንደሆኑ የተጻፉ ጽሁፎችን አንብቤ ያለሁ እና ግን ቃሉ እንደሚናገረው ከምስራቅ ነው የመጡት እና አካባቢያቸው፣ የመጡበት አካባቢ በቀጥታ እዚህ አሁን ኢራን እና ኢራቅ የሚባለው አካባቢ ከነበረው ሁኔታ ነው። እና እዛ አካባቢ የነበሩ ሰዎች በተለይም እነዚህ ሰዎች በዘህልቁ ምዕራፍ 22 እስከ ቁጥር እስከ ምዕራፍ 24 ላይ ስሙ በተጠቀሰውና በለዓም ተብሎ ይታወቅ በነበረው ሰው ትምህርትና ፍልስፍና እንዲሁም ስነ ከዋክብትን ያጠኑ የነበሩ ሰዎች እንደነበሩ ተገምቷል። ማለትም በታሪክ የሆነ መረዳት አለ። በእርግጥ ከዚህ ቀጥሎ የምናገርበት ሀሳብ ትምህርታቸውና እምነታቸው ነው። ምናልባት የነዚህ ሰዎች የማጋዩ ትምህርታቸውና እምነታቸው በዘልቁ ምዕራፍ 14 ቁጥር 16 እስከ 17 ላይ የተመሰረተ እንደሆነ በእርግጥ አሁን ወደዚህም ወደ ኢየሩሳሌም ኮከቡን አይተው ለመምጣት በዛ ላይ የተመሰረተ አመለካከት እንደነበራቸው ይገመታል እና ዘህልቁ ምዕራፍ 24 ላይ ያለውን ጥቅስ ላንብብላችሁ። ዘህልቁ ምዕራፍ 24 ከቁጥር 16 እስከ 17 በልአም የሚባል የአህዛብ ነቢይ ነው። እስራኤላውያን ቃሉን ከማንበብ በፊት ታሪኩን ልንገራችሁ። እስራኤላውያን ከግብፅ ወጥተው ወደ ኢየሩሳሌም እየመጡ ነው። ከዛ የኤዶም እና የኤዶም ንጉስ የነበረ ባላቅ የሚባል ንጉስ እስራኤላውያን ሰፍረው ሲያይ በጣም ደንግጦ ይህንን በለአም የሚባለውን ነቢይ ሰው እንዲረግምለት እስራኤላውያንን ቀጠረው። ገንዘብ እሰጥሃለሁ ብሎ ጠራውና እርገምልኝ ብሎ ጠራው እና ይሄ ሰው ለመርገም የተለያየ ቦታ ላይ እየተቀመጠ ተራራ ላይ እየተቀመጠ ሊረግማቸው ፈለገ። ግን እግዚአብሔር እንዳትረግማቸው እያለ ከለከለው እና ፋይናሊ ይህንን ትንቢት ተናገረ። ይሄ በለአም ምን አለ? የእግዚአብሔርን ቃል የሚሰማ የልዑልንም እውቀት የሚያውቅ ሁሉን የሚችል የአምላክን ራእይ የሚያይ የወደቀው ዓይኖቹም የተከፈቱለት እንዲህ ይላል ብሎ ተናገረ። በጣም የሚገርም ንግግር ነው። የወደቅኩ ሰው ነኝ። ከእግዚአብሔር መንገድ ርቄ እየሄድኩ ግን አይኖቼ ተከፍተውልኛል። አሁን እና አሁን እውነትን መናገር እችላለሁ። የመርገም ቃል በነዚህ በተባረኩት ሰዎች ላይ ልናገር አልችልም። አሁን በረከት እናገራለሁ፣ የሚመጣውን ነገር እናገራለሁ እያለ ሲናገር ነው የምታዩት። እና ቁጥር 17 ላይ ታዲያ ነገሩን ፍርጥ አድርጎ ሲናገር እንዲህ ነው ያለው፣ አየዋለሁ አሁን ግን አይደለም፣ እመለከተዋለሁ በቅርብ ግን አይደለም፣ ከያዕቆብ አለ ኮከብ ይወጣል ከእስራኤል በትር ይነሳል፣ የሞዓብንም ማዕዘኖች ይመታል፣ የሴትንም ልጆች ያጠፋል ብሎ ተናገረ። ታያላችሁ አየዋለሁ፣ አሁን ግን አይደለም፣ እመለከተዋለሁ፣ በቅርብ ግን አይደለም። ግን አንድ ነገር ይሆናል። ከያዕቆብ ዘር ውስጥ ማለት ከእነዚህ እርገማቸው ከተባሉ ዘር ውስጥ ኮከብ ይወጣል። ያ ኮከብ ደግሞ ዓለምን በሙሉ ይገዛል። የእግዚአብሔርን ጠላቶች የእስራኤልን ጠላቶች ያደቃል። እንደዚህ አይነት ነገር አይቻለሁ፣ ግን አሁን አይደለም፣ በሩቅ የሚሆን ነገር ነው ብሎ ነው የተናገረው እና ያ ነገር በእነዚህ በሰባ ሰገል በተባሉት ማጋይ በተባሉት ሰዎች ልብ ውስጥ እንደተቀመጠ ነው የሚታወቀው። ምክንያቱ ምንድን ነው መሰላችሁ? ምክንያቱ ይሄ ልክ እነ ዳንኤል፣ ሲድራቅ እና ሚሳቅ፣ አብድናጎ ዳንኤል እና አራቱ ጓደኞቹ ወደ ባቢሎን በተሰደዱበት ጊዜ ባቢሎን መንግስት ውስጥ የባቢሎን ዋና ከተማ ውስጥ ተሰብስበው ብዙ ወጣቶች የተለያየ ትምህርት ይማሩ ነበር። ከዛ ውስጥ አንዱ አስማት መማር ነው። አስማትና ፍልስፍና መማር ነው ማለት። እንግዲህ አስማት የሚባለው ነገር ልዩ ልዩ ጥበብን የሚያስቀስም ትምህርት ነው። ኢኮኖሚ፣ ፖለቲካ የመሳሰሉት ነገሮች ሁሉ ይኖርበታል እና እነ ዳንኤል እዛ እየተማሩ በነበረበት ጊዜ አንዱ ትምህርት የበለዓም ትምህርት እንደሆነ ይገመታል። እና ስለዚህ ዳንኤል ያንን ተምሯል። ዳንኤል ራሱ በባቢሎን ከተማ ውስጥ አስማተኞችንና ጥበበኞችን ያስተምር እንደነበረ እና ከአንዳንድ ተማሪዎቹ መካከል ጌታ ኢየሱስ ክርስቶስን እንደሚመጣ እሱ በትንቢቱ የተናገረውን እንደተናገራቸውና ከጣዖት አምልኮ ወደ እውነተኛ አምልኮ የመጡ ሰዎች እንደነበሩበትም ይታሰባል። እና እነዚህ በሰባሰገል የተባሉ ሰዎች እንዲህ አይነት ባክግራውንድ ያላቸው ሰዎች ናቸው። እና ስለዚህ ይህንን የዘኍልቍ ምዕራፍ 24 ቁጥር 17ን የዳንኤልን ትምህርት አጠቃለው ያወቁ እና አንድ ነገር አንድ ክስተት ይከሰታል የሚል ትንቢታዊ ጥበቃና ተስፋ የነበራቸው ሰዎች እንደነበሩ ይገመታል። እና ይህንን እንደ ባክግራውንድ ከነገርኳችሁ ኳችሁ በኋላ የሰዎቹ ማንነት አሁን ወደ ኢየሩሳሌም የመጡበትን ሁኔታ አብረን እንመለከታለን ማለት ሁለተኛው ነጥቤ ነው። ወደ ኢየሩሳሌም የመጡበት ሁኔታ ቁጥር አንድ ላይ እነሆ በይሁዳ ቤተልሔም በንጉሱ በሄሮድስ ዘመን ጌታ ኢየሱስ በተወለደበት ጊዜ እነዚህ ሰዎች ከምስራቅ ኮከቡን አይተን መጥተናል ነው ያሉት። እና በጣም የሚገርም አገላለጥ ነው እዚህ ቁጥር አንድ ላይ ያለው በተወለደ ጊዜ ሰባ ሰገል የተወለደው የአይሁድ ንጉሥ ወዴት ነው ብለው ጥያቄ እያቀረቡ ነው። ግን የተወለደው የአይሁድ ንጉሥ ወዴት ነው ብለው ሲጠይቁ የአይሁድ ንጉሥ እንደተወለደ የሆነ ምልክት ተቀብለው እንደሆነ ሲናገሩ ታያቸዋላችሁ። ምንድን ነው የሚሉት? ቀጥሎ ኮከቡን በምስራቅ አይተን ልንሰግድለት መተናልና ነው ያሉት። አሁን እኔ ኮከቡ ምንድን ነው የሚል ጥቅስ እዚህ ጋ የሚል ንዑስ ርዕስ አስቀምጫለሁ። ቁጥር አንድ ላይ እንዳያችሁት እነሱ ያሉት ኮከቡን አይተን ነው የመጣ ነው። የአማርኛው ቃል በጣም ግልጽ አይደለም አንዳንድ ቦታ ላይ የግሪኩና የእንግሊዝኛው በጣም ግልጽ ያደርገዋል። አሁን ኮከቡን የሚለውን የአማርኛ ቃል ስታዩት የምናወራበትን የወይም ደግሞ ስለምናወራለት አንድ ኮከብ የምንናገር ነው የሚመስለው ግን በትክክል ቢተረጎም የእሱን ኮከብ ነው ተብሎ መተርጎም ያለበት። ኮከቡን አንድ የተነጋገርንበት ኮከብ ጉዳይ ሳይሆን ይሄ ስፔሻል ኮከብ ነው የማን ኮከብ ነው? የንጉሱ ኮከብ ነው ነው እነሱ ያሉት። የንጉሱን ኮከብ ሂስ ስታር ነው የሚለው የእንግሊዝኛው። የግሪኩም ልክ እንደዛ ነው የሚለው ሂስ ስታር ነው የሚለው እና የተገለጠላቸው ኮከብ የንጉስ ኮከብ ነው። እና ተራ ኮከብ አይደለም፣ ዝም ብሎ አይነት ኮከብ አይደለም ራሱ ኮከቡ ንጉስ አልነበረም፣ አምላክ አልነበረም። ግን የንጉሱ የሰማይና የምድሩ ፈጣሪ አዋጅ ነጋሪ ኮከብ እንደነበረ ነው አሁን መገንዘብ የምንችለው። ይሄ ኮከብ ከሌሎች ኮከቦች የተለየ ነው። የጌታ የኢየሱስ ክርስቶስ የንጉሱ ኮከብ ነው እና ባገላለጡ በአቀራረቡ የተገለጠላቸው መገለጥ ከሌሎች ከዋክብት በተለየ መንገድ ነው። ምክንያቱም በጣም ቅርብ ነበረ ለነሱ እና ደግሞ በጣም ብሩህ ነበረ ደግሞ በአስደናቂ ሁኔታ የሚንቀሳቀስ ነበር። አሁን ሰማይን ብትመለከቱ ብዙ ከዋክብት አይንቀሳቀሱ። ምናልባት ማታ ነው አይደል? ከዋክብትን የምናየው ወደ ሰማይ አይኖቻችንን ቀና ስናደር፣ ወሩን በሙሉ አንዳንድ ከዋክብት እዛው ላይ እንዳሉ ነው የምናያቸው እና በሚቀጥለውም ወር ደግሞ እንደዚሁ እናያቸዋለን። በየጊዜው የከዋክብት እይታ ይለዋወጣል ግን እንደዚህኛው ፈጣን እንቅስቃሴ የላቸውም ሌሎቹ ከዋክብት። ስለዚህ ይህ ኮከብ በጣም የተለየ ኮከብ ነው፣ እንደ ሌሎች ኮከቦች አልነበረም። እና ደግሞ ወደ አንድ አቅጣጫ ለመምራት የተዘጋጀና የሚመራ ሆኖ ነው ያገኙት። እና እነዚህ ሰዎች በተገለጠላቸው ክስተት በጣም ተደንቀዋል። እና እኔ ይህንን ካልኩኝ በኋላ የሚቀጥለው ንዑስ ርዕሴ እዚህ ላይ የትንቢት ፍጻሜ ኮከብም ነው ይሄ ኮከብ ዝም ብሎ ኮከብ አይደለም። ልክ ኮከቡን እንዳዩ ብሩህነቱን፣ ቅርብነቱን እና የሚንቀሳቀስ የሚመራ ልክ እንደሚናገር ሰው እያያቸው አቅጣጫ የሚያሳያቸው አይነት ኮከብ ሆኖ ሲያዩት ወደ አይምሯቸው የመጣው እኔ ብዬም ማስበው ዘህልቁ ምዕራፍ 4 ቁጥር 17 ነው። ከያዕቆብ ምን ይወጣል የሚለው መልእክት፣ ከያዕቆብ ኮከብ ይወጣል፣ ከእስራኤል ነገድ ውስጥ ኮከብ ይወጣል እና እስራኤላውያን ተራ ሰዎች ነው የሚመስሉት ግን ከነሱ የሚወጣ ኮከብ አለ ማለት ሰማያዊ የሆነ ነገር አላቸው። የእግዚአብሔር ሕዝብ ልክ እንደዚህ ነው። እኛ የእግዚአብሔር ሕዝቦች ከሆንን ሰማያዊ የሆነ ነገር አለን። እኛ እግዚአብሔር ይመስገን መለኮታዊ የሆነ ነገር አለን፣ በውስጣችን እንዲሰራ፣ በውስጣችን እንዲቀመጥ፣ በውስጣችን እንዲንቀሳቀስ እግዚአብሔር መንፈስ ቅዱስንና መንፈሳዊ ስጦታን፣ መንፈሳዊ እውነትን በውስጣችን እንዲገለጥ ያደረገው እና የትንቢት ፍጻሜ ኮከብ ነው በበለአም አንደበት ያንን ትንቢት የተናገረው እግዚአብሔር። እነዚህ ሰዎች ልክ ያንን ኮከብ ባዩበት ጊዜ በውስጣቸው መንፈስ ቅዱስ ምንድን ያደረገላቸው? ይሄ የዛ የትንቢት ፍጻሜ ነው። አዎ፣ አሁን ልክ በዚህ ዘመን በይሁዳ ውስጥ የአይሁድ ንጉሥ ይሄ ኮከብ ሲገለጥ እንደተወለደ ነው፣ በቃ ብለው ነው የተረጎሙት እና በትክክል እውነተኛ ትርጉም ውስጥ ነው የመጡት እና ጌታ መንፈስ ቅዱስ በሰዎች ህይወት ውስጥ የራሱን እንቅስቃሴ፣ የራሱን አላማ፣ የራሱን አምላክነት፣ የደህንነትን እቅድ በሚገልጥበት ጊዜ ማንም እንሆንማ የእግዚአብሔር እውነትና የእግዚአብሔር ታላቅ አላማ በልባችንና በህይወታችን ምን ይሆናል ይገለጣል። አንዳንድ ሰዎች ሰዎች የተለያየ ቦታ መሄድ አለባቸው ይላሉ መገለጥን ለማግኘት። ግን መገለጥን የሚሰጥ በመገለጥ ህይወታችንን በእግዚአብሔር እውነት ላይ እርፍ እንዲል ዘላለማዊና ሰማያዊ መንፈስ ቅዱሳዊ እረፍትና እርካታ፣ ሰላምና የዘላለም ደስታ እንድናገኝ የሚያደርግ የራሱ የእግዚአብሔር ስራ ብቻ ነው። የሰዎች እጅ የለበትም። አሁን እኔ ይህንን ቃል ማብራራት እችላለሁ፣ ግን በውስጣችሁ ህይወትን ማስቀመጥ አልችልም። በውስጣችሁ መገለጥን መስጠት አልችልም። መገለጥን የሚሰጥ የሚያስቀምጥ የትንቢት ፍጻሜን በህይወታችን የሚያንቀሳቅስ ራሱ እግዚአብሔር በመንፈስ ቅዱስ አማካኝነት ብቻ ነው እና ነገሩን ልቀጥል። እዚህ ሶስተኛ ነጥብ እዚ ጋር ያስቀመጥኩት የእግዚአብሔር ምሪት ምልክት ነው ኮከቡ። አሁን እኔ እንደዚህ ብዬ ተናግራለሁ ዚጋ። እዚህ ጋር ጌታ መንፈስ ቅዱስ ልክ ዮሐንስ ወንጌል ምዕራፍ 3 ላይ ጌታ ኢየሱስ ክርስቶስን ሊጎበኝ የመጣ ኒቆዲሞስ የሚባል የካህናት አለቃ መካከል አለቃ የነበረ ሰው መጥቶ በጨለማ ጌታ ኢየሱስን አናገረው እና ይሄ እዚህ ጋር ያሰርፈርኩትን ሀሳብ ጌታ ኢየሱስ ተናገረው። መንፈስ ወደሚወደው ይነፍሳል እና ልክ ነፋስ ወደሚወደው እንደሚነፍስ መንፈስ ቅዱስም ወደሚወደው ይነፍሳል እና የሚፈልጋቸውን ሰዎች ያገኛል፣ እና በውስጣቸው መገለጥን ይሰጣቸዋል። በሰዎች ሕይወት ውስጥ ታሪክን ይሰራል። እኔ ሰሞኑን ደብረ ብርሃንን በተመለከተ አንዳንድ እንትን ታሪካዊ እንትኖች ሪሰርች አደረግኩና መጻፍ ነበረብኝና 1456 ዓ ም አካባቢ ደብረ ብርሃን ከተማ የተቆረቆረችው በዛ ዓመተ ምህረት አካባቢ ነው። በ1456 ማለት ብዙ መቶ ዓመት ሆኗታል ከተቆረቆረች እና እና በዛ ዘመን እግዚአብሔር እግዚአብሔርን የሚያምኑ እውነተኛ አማኞች እንደነበሩ በታሪክ ተጽፎ ይታወቃል። ምን ተብለው ይታወቃሉ? ደቂቀ እስጢፋኖስ ተብለው ይታወቃሉ። እና በነገራችን ላይ እዚህ ባህርዳር ዩኒቨርሲቲ ሆኗል አሁን ባህርዳር ኮሌጅ ፔዳጎጂ ኮሌጅ የነበረ ውስጥ የመግባትና እዛ ያሉ መጽሐፎችን የማጥናት እድል ነበረኝ። ባህርዳር በነበርኩበት ጊዜ ና ሆነ ብዬ ትራቨለርስ አካውንት የሚሉ መጽሐፎች አነብ ነበር። እነዚህ ትራቨለርስ አካውንት የሚባሉ መጽሐፎች ሚሽነሪዎች ሆነው ኢትዮጵያ ውስጥ የሄዱና እያንዳንዱን እንቅስቃሴያቸውን የጻፉ ሰዎች መጽሐፍት ናቸው። እና በቀላሉ ገበያ ላይ አይገኙም። የሆነ አርቻይ ውስጥ ገብታችሁ ነው የምታገኟቸው። እና ሰሜን ሸዋ አካባቢ በእነዚህ ሰዎች ይጓዙ በነበረበት ጊዜ በጌታ በኢየሱስ ክርስቶስ ብቻ ደህንነት እንደሚገኝ የሚያምኑ የሆኑ ግሩፖች እንደነበሩና ኦርቶዶክስ ያገለለቻቸው ሰዎች እንደነበሩ አንብቤያለሁኝ። ልክ እንደዚህ አይነት ሰዎች ስለነበሩ ዘራያቆብ ምንድን ነው ያደረጋቸው? አጼ ዘራያቆብ በግማሽ ከአንገታቸው በታች መሬት ውስጥ ተቀብረው በጭንቅላታቸው ላይ ፈረስ እንዲጋልብና እንዲገደሉ ተደርገዋል እና ያ ታሪክ ብዙ ይፋ አይደለም ግን የታወቀ ታሪክ ነው በኢትዮጵያ ውስጥ እና እነዚህ ሰዎች እንዴት ወደ ጌታ መጡ የሚለውን ጽፌ ዋለሁ ሰሞኑን። እና እንዴት ነው ወደ ጌታ የመጡት? የሆነ ሪፎርመሮች ሄደው አይደለም፣ የሆነ ሚሽነሪዎች ሄደው አይደለም። ይህንን የእግዚአብሔርን ቃል በማንበብና በማጥናት ነው። መጽሐፍ ቅዱስን ስታነቡና ስታጠኑ መጽሐፍ ቅዱስን የምታገኙት ልክ እንደዚህ እንደኮከብ ወደ እግዚአብሔር የሚመራ የሚናገር ለውስጥ ለነፍስ መልእክት የሚሰጥ መጽሐፍ ሆኖ ነው የምታገኙት እና እንደዚህ ሆኖ አግኝተውት ነው ወዲያው እንደ ሰደድ እሳት ብዙ ሰዎችን ደርሰው በጣም ብዙ አማኞች በደብረ ብርሃን አካባቢ በሰሜኑ አካባቢ እንዲገኙ አድርገው ነበር። ልክ አፄ ዘራይቆብ እነዚህን አማኞች ካስገደሉ በኋላ ነው ኦርቶዶክሶች ክር ማሰር አለባቸው፣ ከሌሎቹ እንዲለዩ የሚባለውን የክር ማሰር ታሪክ እንዲመጣ ያደረጉት እና የሚገርሙ የሚገርሙ እውነቶች አሉ። ታዲያ ይህ ኮከብ የእግዚአብሔር የምሪት ምልክት እንደሆነ ነው የምናየው። ጌታ እግዚአብሔር ሰዎችን ወደ ራሱ ይጠራና እንደ አቅማችን እንደ ችሎታችን በትዕግስት በብቃት እስከ መጨረሻው የመገለጡ ዓላማ ላይ እስከምንደርስ ድረስ የሚመራ መሆኑን ያመለክታል። ይህንን ስናገር ቁጥር ዘጠኝን ማንበብ አለብኝ። ቁጥር ዘጠኝ ላይ ስትመጡ፣ አሁን በመሀል እነዚህ ሰብአ ሰገል ወይም እነዚህ ጠቢባኖቹ ሰዎች ኢየሩሳሌም መጡ። እና እግዚአብሔር ዓላማ ነበረው፣ ኢየሩሳሌም እንዲመጡ እና ኢየሩሳሌም መጥተው ሲመለሱ ወደ ቤተልሔም ለመሄድ ቁጥር ዘጠኝ ላይ እንዲህ የሚል ቃል ታነባላችሁ። እነሱም ንጉሡን ሰምተው ሄዱ። እነሆም በምስራቅ ያዩት ኮከብ ሕፃኑ ባለበት ላይ መጥቶ እስኪቆም ድረስ ምን ያደርጋቸው ነበር? ይመራቸው ነበር። ይህ የኮከቡ መገለጥ የኮከቡ በሰዎቹ ፊት ለፊት መሄድ እና መጨረሻ ህፃኑ አለበት ቤት ላይ እስከሚቆም ድረስ መምራቱ፣ የእግዚአብሔር ምሪት አንድ ጊዜ እናገኘው እንጂ አንድ ጊዜ ይገለጥልን እንጂ አንድ ጊዜ ውስጣችን ውስጥ ይዋሃድ እንጂ የእግዚአብሔር ምሪት እስከ መጨረሻ ድረስ የሚቀጥል ነው። ጌታ ኢየሱስ ክርስቶስን ራሱን አይን ለአይን እስከምናየው ድረስ እግዚአብሔር አምላካችን ይመራናል። አይተወንም፣ አይጥለንም፣ መንገድ ላይ አድርሶ አይለቀንም። ለፈቃዳችን ለሰዎች ሐሳብ ለሰዎች እቅድ እና እነዚህ እነዚህ ነገሮች ልታዩባቸው ትችላላችሁ። የመጡበት ሁኔታ በኮከቡ ተመርተው ነው የመጡበት ሁኔታ። የትንቢት ፍጻሜ ነው የመጡበት ሁኔታ የእግዚአብሔር የምሪት ምልክት እንደሆነ እንድናስተውል ይረዳናል። ጌታ የተመሰገነ ይሆን። አሁን ወደ ሶስተኛው ነጥብ የመጣለሁ። እነዚህ ሰዎች ወደ ኢየሩሳሌም ነው የመጡት እና ልክ ወደ ኢየሩሳሌም መጡ። በእርግጥ በቀጥታ ኢየሩሳሌም መምጣት አልነበረባቸውም። እግዚአብሔር ዓላማ አለው በዚህ ሁሉ ግን እና ኢየሩሳሌም መጥተው ጥያቄ ነው የጠየቁት ቁጥር አንድና ቁጥር ሁለት ላይ እና ቁጥር የት ነው ያለው ንጉሱ? ብለው ነው የመጡት። ምናልባት አንዳንድ ግምት ገምተው ይሆናል የሚል ሀሳብ አለ። ንጉስ ከሆነ የተወለደው እና ደግሞ በኮከቡ መገለጥ የንጉስ መወለድ መገለጥ ከሆነ ንጉስ ሊወለድ የሚችለው የት ነው ብለው ገምተዋል። ንጉስ ከተማ ውስጥ ነው፣ ኢየሩሳሌም ነው። እና የንጉስ ከተማ ያለው ቤተ መንግስት ያለው ኢየሩሳሌም ነው። ስለዚህ በቀጥታ ወደ ኢየሩሳሌም መጥተዋል። አንዳንድ ሰዎች እንደዚህ ይላሉ፣ እነዚህ ሰዎች ወደ ኢየሩሳሌም መሄዳቸው ትክክል አልነበረም። አዎ ትክክል አልነበረም ስታውት ምክንያቱም የሚመራቸው ኮከብ ወደ ቤተልሄም ሆኖ እያለ ወደ ኢየሩሳሌም ዳይግረስ ማድረግ አልነበረባቸውም። ቀጥታ ወደ ቤተልሄም ነበር መሄድ የነበረባቸው ግን እግዚአብሔር ዓላማ ያለው ይመስለኛል በዚህ ጉዳይ ላይ እና ወይም ደግሞ ኮከቡ ለተወሰነም ጊዜ ጠፍቶባቸው ሊሆን ይችላል የሚል አስተሳሰብ አለ። እና ግን ኢየሩሳሌም ከተማ መጥተው ይህንን ጥያቄ ጠይቀዋል። እና ጥያቄው በጣም መደናገጥ ነው የፈጠረው። ሁለት መደናገጦች ፈጥሯል። አንደኛ ንጉሱ ሄሮድስ እንዲደነግጥ አድርጎታል። ተመልከቱ፣ ቃሉን ላንብብላችሁ መተናል ብለው ከምስራቅ ወደ ኢየሩሳሌም መጡ የሚለውን ታዩ። እና ንጉሱ ሄሮድስም ሰምቶ ምን አደረገ? ደነገጠ። እሱ ብቻ አይደለም። ቁጥር ሶስት ኢየሩሳሌምም ሁሉ ከሱ ጋር ይላል። ሁለት ነገር ነው የደነገጠው። ንጉሱ ሄሮድስ ደንግጧል፣ ደግሞ ማን ደንግጧል? ኢየሩሳሌም ደንግጣለች። ለምን ደነገጡ የሚለውን ጥያቄ መጠየቅ በጣም ጥሩ ነው። እኔ አሁን በጣም ረጅም ጊዜ እንዳልወስድ ጥቂት ነገርን ስለ ንጉሱ ልናገር እፈልጋለሁ። ንጉሱ ሄሮድስ በዛን ጊዜ እድሜው ገፋ ያለ ንጉስ ነው። ግን በንጉሱ ሄሮድስ ታሪክ ውስጥ፣ በእስራኤል አካባቢ በነበረው ታሪክ ውስጥ እብድ ውሻ የሚባል ስያሜ የተሰጠው ሰው ነበረ። ማለትም ብዙ ሰዎችን ያስገደለ ሰው ነው። የገዛ ሚስቱን፣ የገዛ ወንድሙን ያስገደለ ሰው ነው። እና ማንም ሰው ለስልጣኑ ተቀናቃኝ መስሎ ከተሰማው በገሃድ የሚያሳርድ እና የሚያስገድል ሰው ነበረ። እና ከተማ ውስጥ ሰዎች ሴራ አድርገዋል፣ ንጉሱን ለማስገልበጥ ተብሎ ዋና ዋና የታወቁ ሰዎችን በአደባባይ አሳረዷቸዋል። እና ከዚህ የተነሳ እብድ ውሻ የሚል ስም የተሰጠው ሰው እንደነበረ በታሪክ ይታወቃል። እና ስልጣን ለመልቀቅ የማይፈልግ ማንንም ሰው የማያምን ሁሉን ሰው የሚጠራጥር የገዛ ልጁን ያስገደለ የገዛ ሚስቱን ያስገደለ ኢማጂን እንደዚህ አይነት ሰው የነበረ ሰው ነበር። ስለዚህ ጠቢባኖቹ መጥተው ንጉስ ተወለደ የሚባለውን ነገር ሲናገሩ ኢሚዲየትሊ ያሰበው ስልጣኔን ልለቅ ነው ጉድ ልሆን ነው እና በቃ እኔ ከጥቅም ውጭ ልሆን ነው የሚል አይነት ሰብአዊ ግምት ውስጥ ነው የወደቀው። ስለዚህ በተንኮል ትክክለኛውን የልጁን አድራሻ ለማወቅ እና እሱን የሚያጠፋበትን መንገድ ለመፈለግ ሙከራ ለማድረግ ካህናቱን ሰብስቦ የት ነው እንደዚህ አይነት ነገር ያለው? እነዚህ ሰዎች ከሩቅ ምስራቅ መጥተው ነው ይሄን መገለጥ ያመጡት እና በታሪካችሁ በመጽሐፋችሁ ውስጥ ይሄ ተጽፏሉ ብሎን የጠየቃቸው፣ ካህናቱ ደግሞ መጥተው አዎ በሚኪያስ ምዕራፍ አምስት ቁጥር ሁለት ላይ አንቺ ቤተልሔም ከይሁዳ ምድር ከቶ አታንሽም፣ ከአንቺ አገዛዙ ከጥንት የነበረ መስፍን ከአንቺ ይወጣል ተብሎ ተጽፏልና፣ ንጉስ ከተወለደ የሚወለደው የት ነው ነው ያሉት። ቤተልሔም ነው ብለው ነው የተናገሩት። እና ስለዚህ ንጉሱ ሰባ ሰገልን ላካቸው፣ ሚሽን ሰጥቶ ላካቸው። ልጁ የተወለደበትን ቦታ ያለበትን ቦታ ልጁን ማግኘት አለማግኘታችሁን እዩና እኔ መጥቼ እንድሰግድለት ልክ እንደናንተ ንገሩኝ አላቸው። እንደምታዩት የተንኮላ አነጋገር እንደሆነ ትገምታላችሁ አይደል? ስገዱለት፣ መጥቼ አርደዋለሁ የሚል መልእክት ነው በውስጡ ያለው። እና በእርግጥ ደ ሰብአ ሰገል ሰግደው ልጁን አግኝተው ሰግደው በመላእክ እንደገና በራእይ ተነግሯቸው በሌላ መንገድ ነው የሄዱት፣ ሴፍሊ ወደ አገራቸው ሄደዋል። ግን ሄሮድስ ከሁለት ሺህ በላይ ህፃናትን፣ ከሁለት ዓመት በታች የሆኑትን ህፃናት በዛ በቤተልሔም አካባቢ አሳርዶ ገድሏቸዋል። አንዳንድ ጥያቄዎችን መጠየቅ እፈልጋለሁ። የጠቢባኖቹ ንጉስ ተወለደ ለሄሮድስ በጣም ችግር ውስጥ የሚያስገባ ነገር እንዳልነበረ አስባለሁ። ባለ ኮከብ ነው ንጉሱ። መቼም ማንም ንጉስ ቄሳርን ያቃል፣ ፈርዖኖችን ያቃል፣ ታሪክ ያቃል ብዬ አስባለሁ እና አሌክሳንደር ዘግሬትን እና ታሪኩን ያቃል፣ የባቢሎን ነገስታት ያቃል። እና የማንኛውም ንጉስ ኮከብ ተገልጦለት እንደተወለደ የሚናገር ታሪክ የለም በምድር ላይ እና ስለዚህ ሊያሳስበው አይገባም ነበር። እንዳውም፣ እኔ ሄሮድስን ብሆን ወይል ሄሮድስን አይደለሁም ግን ነገሩን ጠለቅና ሰፋ አድርጎ አይቶ ይሄ ባለኮከብ የሆነ ንጉስ ከሆነ የሚወለደው ሰማያዊ መሆን አለበት፣ ሀያል መሆን አለበት፣ ዓለም አቀፍ ገዢ መሆን አለበት፣ ከማንም የተለየ መሆን አለበት ባለኮከብ ከሆነ እና ኮከቡ የሚያሳየው የማንንም የምንንም ግዛት የሚጠቀልል ሰማያዊ ኃይልና ስልጣን ያለው የምንመቀኘው ልናጠፋው የምንሞክረው ሳይሆን ራሳችንን፣ ልባችንን ልንሰጠው በሱ ጥላ ስር ልንቀመጥ የሚገባን አይነት ንጉሥ እንደሚሆን መገመትና ማሰብ ነበረበት። ብዙ ሰዎች ጌታ ኢየሱስን ሲያስቡ እንደዛ አያስቡም። ጌታ ኢየሱስ ጋር መምጣት ማለት የሰማይና የምድር ሁሉ ገዢ የእውቀትና የጥበብ ሁሉ ምንጭ የሀያላን ሀያል የጌቶች ጌታ ጋር መምጣትና በሱ ጥበቃና በሱ ጥላ ውስጥ መሆን ማለት ነው እና ሰዎች ከምድራዊ ነገር ጋር ስለሚያያይዙት ጌታ ኢየሱስ ጋር ለመምጣት ብዙ ጊዜ ፈቃደኞች አይሆኑም። ልክ እንደ ሄሮድስ ማለት ነው። ግን የሄሮድስ ድንጋጤ በነዚህ በነዚህ አይነት ምክንያቶች ነው መደንገጥ አልነበረበትም። ግን ችግሩን ስለሚያውቅ ነው የደነገጠው። እና ግን ኢየሩሳሌም ከተማ ለምን ደነገጠች ከሄሮድስ ጋር አሁን የሚቀጥለው ነጥቤ ንጉሱ እና ኢየሩሳሌም ከተማ ለምን ፈሩ በሚለው ሁለተኛው ነጥቤ የኢየሩሳሌም ከተማ ለምን ደነገጠች የኢየሩሳሌም ከተማ መደንገጥ ነበረባት ወይ ኢየሩሳሌም እና የአካባቢው ሰዎች በሙሉ የሚጠብቁት አንድ ተስፋ መሲሁ ተገልጦ ይሄ ኮከቡ የያዕቆብ ኮከብ ተገልጦ ነፃ እንደሚወጡ ሰላም እንደሚሆንላቸው፣ ከቅኝ አገዛዝ ከሮማውያን ቀንበር ከዓለማውያን ከአሕዛብ ቀንበር ነፃ እንደሚወጡ ትልቅ ተስፋ ነበራቸው። አሁን ሉቃስ ወንጌል ምዕራፍ ሁለት ላይ ብትሄዱ አንድ ስምዖን የሚባል ሽማግሌ የእስራኤልን መጽናናት ይጠብቅ የነበረ በመንፈስ ቅዱስ ተረቶ ወደ ቤተ መቅደስ መጣና ከማርያም እጅ ጌታ ኢየሱስን ተቀብሎ እጅግ ሐሴት እንዳደረገ እንደጸለየ፣ ትንቢትም እንደተናገረ ታያላችሁ። እና ያ ተስፋ በብዙዎች ዘንድ ነበረ እና ኢየሩሳሌም ማጨብጨብ ነበረባት፣ መዝለል ነበረባት ንጉስ ተወለደ የሚባለውን ስትሰማ። ምክንያቱም የምትጠብቀው ነገር ያ ስለነበረ። በእርግጥ ጌታ ኢየሱስ ሊሰቀል ሲል አካባቢ መስቀል ተሸክሞ ሲጓዝ እንደዚህ ብሎ ተናግሯል። ኢየሩሳሌም ኢየሩሳሌም፣ ለሰላምሽ የሚሆነውን ብታውቂ ኖሮ እንዴት ደስተኛ ትሆኝ ነበር። ነገር ግን ከአንቺ ተሰውሯል ከአይኖችሽ። እና ስለዚህ አለቅስልሻለሁ ብሎ ሲያለቅስላት፣ የኢየሩሳሌምን ከተማ ታያላችሁ። ሰላሟ የሚሆነው ለፍርሃቷ እንደመጣ አየች። ኢየሩሳሌም ከአህዛቡ ንጉሥ ከሄሮድስ ጋራ፣ እሱ ሲደነግጥ አብራ ደነገጠች ኢየሩሳሌም። ምክንያቱ ምንድን ነው የሚል ጥያቄ ጠይቄ እኔ ያገኘሁት መልስ አንድ መልስ ነው። ይህም መልስ ምንድን ነው መሰላችሁ? ኢየሩሳሌም የተለማመደችው ባርነት እንቅፋቷ ሆኖ ሆኗት ነበር። ኢየሩሳሌም ባርነትን ተለማምዳለች። ሃይማኖቷ ውጫዊ ነበረ፣ ውስጣዊ አልነበረም እና እግዚአብሔርን የምትፈልገውና እግዚአብሔር እንዲሆንላት የምታስበው ከካህናቱ ጭምር ስጋዊ ነገር ላይ በተንጠለጠለ ሐሳብ ነበረ። ስለዚህ ለኃጢአት ባርነት፣ ለጣዖት አምልኮ ባርነት፣ ለሮማውያን ባርነት እና ለፖለቲካ ለኢኮኖሚ ባርነት ውስጥ ራሷን የጣለች የባዕድ አምልኮ መጨፈሪያ እና መዝናኛ ቦታ ሆና ነበረ። ልክ የአሁኗም ኢየሩሳሌም ልክ እንደዛ ናት። አሁን ኢየሩሳሌም ከተማ ውስጥ የሰሞኑን ትልቅ ውዝግብ እንዳለ ታውቃላችሁ፣ ፕሬዚዳንት ዶናልድ ትራምፕ በሰጡት መግለጫ አማካኝነት። ግን እንደ ማንኛውም የዓለም የኃጢአት ከተማ ኢየሩሳሌምም እንደዛ ሆናለች። አሁን ኢየሩሳሌም ከተማ ውስጥ የተመሳሳይ ጾታ ጋብቻን የሚያስተጋቡ ሰዎች በየአመቱ የሰልፍ ያደርጋሉ ማንም ሰው ምንም ሳይላቸው ልክ የትም ሀገር እንዳለ ግድያ፣ መተራረድ፣ ኃጢአት፣ አመፅ ኢየሩሳሌም ከተማ ውስጥ አለ። ሃይማኖቷ፣ ውጫዊ አመለካከቷ፣ እርምጃዋ ሁሉ ጸረ እግዚአብሔር የሆነ እንቅስቃሴ የሚፈልቅባትና የፈለቀባት በተለይ ጌታ ኢየሱስ ክርስቶስን በመቃወም ጸረ ክርስቶስ የሆነ እምነት፣ የአይሁድ እምነት የሚያካሄዱ ሰዎች ያሉበት ቦታ ነው ኢየሩሳሌም እና የተለማመደችው ኃጢአቷ ይህንን የመጣላትን አዳኝ አልቀበልም ብላ ሪጀክት እንድታደርገው ስላደረጋት ከንጉሱ ከሄሮድስ ጋር ደንግጣ ነበረ፣ ግን ምንድን ነው የዚህ ነገር ምልክትነቱ የሚል ጥያቄ ጠይቅ ያለው እና እኔ ምልክትነቱ ምለው አንድ ሁለት ሶስት ነጥቦችን የሚያሳይ ነው። አንደኛ ራስን መጣል ከእግዚአብሔር አውጥቶ፣ ከእግዚአብሔር እቅፍ፣ ከእግዚአብሔር እጅ፣ ከእግዚአብሔር መልካምነት ራስን ማግለልና መጣል የመጨረሻ እርምጃ ምልክት ሆኖ ነው የሚታየው። የኢየሩሳሌም መደንገጥ እና አንዳንድ ሰዎች ራሳቸውን ሲጥሉ ደስታን ወደ ሐዘን፣ ወደ ጭንቀት፣ ወደ ተስፋ መቁረጥ የሚለውጡ ሰዎች ሆነው ተገኝተዋል። እግዚአብሔር ደስታ ልስጣችሁ ሲላቸው በራሳቸው ሁኔታና በራሳቸው ባርነት ውስጥ ተይዘው ሐዘን፣ ጭንቀት፣ ተስፋ መቁረጥ ውስጥ ሲወድቁ እና ሲያዘግጡ ታያቸዋላችሁ። እና ሌላው ደግሞ የተሳሳተ መረዳት ምልክትም ነበር። ኢየሩሳሌም ለምን ደነገጠች? በተሳሳተ መንገድ ነበር ጌታ ኢየሱስ ክርስቶስንና ትንቢቱን የተረዳችው። የሚገርም ነው። የእነዚህ ሰዎች ወደ ኢየሩሳሌም መምጣት ለኢየሩሳሌም ከተማ ነዋሪዎች፣ ለካህናቱ፣ ለመንፈሳዊ አገልጋዮች በሙሉ ከፍተኛ የሆነ የፍርድ ምልክት ነበር። ምክንያቱም እንደዚህ አይነት ሰዎች መገለጥ አግኝተናል ኮከብ እየመራን ነው የመጣ ነው ብለው ሲናገሩ፣ እስራኤል በሙሉ ተሰብስቦ የት ነው የመራችሁ ብለው መጠየቅ ነበረባቸው። ግን የተሳሳተ መረዳት ውስጥ ስለነበሩ በራሳቸው የኃጢአትና የአመፅ ስርዓት ውስጥ ባርነት ውስጥ ስለነበሩ ማናቸውም ሳይጠይቁ እግዚአብሔር የገለጠው መገለጥ ተካፋዮችና ተሳታፊዎች ሳይሆኑ ቀርተው ነበር እና ይህንን ሁኔታ እኔ የምገነዘበው እንደ አስገራሚ ድንዛዜ ሆኖ ነው። እና አስገራሚ ድንዛዜ ውስጥ ነበሩ። ጠቢባኑ በምሪት ሲመጡ ሁሉም ሰምተዋል፣ በተለይ ካህናቱ ሰምተዋል። እና ከቅዱስ መጽሐፍ ላይ ትንቢቱን አይተዋል፣ አረጋግጠዋል። ግን ራሳቸው ለማየት አለመሄዳቸው በጣም የሚያስገርም የመደንዘዝ ምልክት ነበር። ይህንን የምለው ለምንድን ነው መሰላችሁ? ልክ ጠቢባኖቹ ከሄሮድስ ጋር ተነጋገሩ። ሄሮድስ ሰዎችን፣ ካህናቱን አነጋገረ መጥቶ በሉ እንግዲህ ቤተልሔም ነው የተወለደው ልጁ፣ ሄዳችሁ አይታችሁ ተመልሳችሁ ሪፖርት አድርጉልኝ እኔም እሰግድለታለሁ ብሎ ሲናገር ከካህናቱ እና ከኢየሩሳሌም ከተማ ከተራው ምዕመን ማንም ሰው አንድም ሰው ከነዚህ ሰዎች ጋር ሄደን እነዚህ ሰዎች ያዩትን መገለጥ እውነት ወይ ውሸት መሆኑን እናረጋግጣለን ያለ ሰው አልነበረም። በጣም ይገርማቸዋል። እኔ በጣም ነው የሚገርመኝ አሁን እና በጣም የሚገርም ነው። ሰዎች በዚህ አይነት አስገራሚ ድንዛዜ ውስጥ በእስራኤል ውስጥ መውደቃቸው እና የመደንዘዝ ምልክት እንደነበረ፣ እግዚአብሔርን ችላ የማለት ምልክት እንደነበረ፣ ቃሉንና እውነቱን ጸጋውን ያለመፈለግ ምልክት እንደነበረ እናስተውላለን እና ከእንደዚህ አይነት ድንዛዜ ስጋዊና ዓለማዊ ነገር ላይ ብቻ በማተኮር እንደዚህ አይነት ድንዛዜ ውስጥ ከመግባት የሰራዊቱ ጌታ እግዚአብሔር ይጠብቀን። እግዚአብሔር በእውነት ይከልለን። ከዛ የመጨረሻ ነገር የምናገርበት ምንድን ነው? ጌታን ሲያገኙት እነዚህ ሰዎች ያደረጉት ነገር ነው። እነዚህ ሰዎች በእርምጃው በመገለጡ መሰረት ጸንተው ቀጠሉ። ቁጥር ዘጠኝ ላይ ቁጥር ዘጠኝ ላይ ስትመለከቱ ምስራቅ ወደ ምስራቅ ያዩት ኮከብ ሕፃኑ ባለበት ላይ መጥቶ እስኪመራቸው እስከሚደርሱ ድረስ ይመራቸው ነበር እና በምሪቱ መመራታቸውን ቀጠሉ። ጉዟቸውን ቀጠሉ። የነበረውን ሁኔታ ቸል ብለው የተገለጠላቸው ነገር ላይ ትኩረታቸውን አደረጉ። ምክንያቱም እንደዚህ ነው፣ እግዚአብሔር መገለጥን ሲሰጠን ልዩ ልዩ ተቃውሞዎች ይነሳሉ። ይገርማቸዋል። ጌታ ኢየሱስ ክርስቶስን እንደ ግል አዳኛችሁ ስታምኑ ዓለማዊ ጓደኞች ወይም ዓለማዊ ቤተሰብ ማንኛውም ዓለማዊ ግንኙነታችን በሙሉ ደስተኞች ሆነው ሲገኙ አታዩ እና አሁን እነዚህ ሰዎች የእግዚአብሔርን መገለጥ ይዘው ነው ወደ ኢየሩሳሌም ከተማ የመጡት እና ማንም ሰው እነሱን አልተከተለም። ምክንያቱም አስደናቂ ድንዛዜ የነበሩ። ስለዚህ ካህናቱ ካልተከተሉ፣ ንጉሱ ራሱ የመጣበት ሀገር ንጉሱ እንደመጣ አውቆ፣ ንጉሱ በመምጣቱ ደስተኛ ሆኖ ካላገኘ ነው፣ እኛ ምንድነን? እኛ ምን አገባን? የንጉሱና ህዝቡ የራሳቸው ጉዳይ ብለው ወደኋላ ሲመለሱ አታዩ? እና የእግዚአብሔርን መገለጥ ያገኙ ሰዎች ሁሉ ጊዜ እንደዚህ አይነት አቋም ውስጥ ነው የሚገቡት። ሰማይና ምድር የእግዚአብሔርን መገለጥ ቢቃወምም እንኳ እኔ የእግዚአብሔር መገለጥ ስላወቅኩኝ የነበረውና ያለው ሁኔታ ቸልንድል የሚያባብስ እና የሚገፋፋ ቢሆንም እኔ ግን ወደኋላ አልመለስም ብለው ወደፊት ሲቀጥሉ ነው የምታዩት። ለዚህ ነው አንዳንድ ጊዜ የጌታን መንገድ እከተላለሁ ወደኋላ አልመለስም የሚለውን መዝሙር መዘመር ያለብን። ዓለም ባይወዱ ሰዎች ባይወዱ ማንም ባይወድ የጌታን መገለጥ የጌታን መንገድ ተከትለን ጌታን እስከ መጨረሻው መከተል ይኖርብናል እና እዚህ ላይ በሁለተኛ ደረጃ ያሰፈርኩት ነጥብ እግዚአብሔር እስከ መጨረሻው ይመራል ነገስታቶች ቢቃወሙ ታላላቆች ቢቃወሙ ሰልፍ አስነስተው ጦር አስነስተው ይሄ መገለጥ ልክ አይደለም ቢሉ፣ እግዚአብሔር መምራቱን አይቀጥልም። እኛም ደግሞ ከእግዚአብሔር ጋር ልንቀጥል ይገባናል። ግን እነዚህ ሰዎች እዛ መጡና ያደረጉት ነገር ምንድን ነው? ለሕፃኑ ስጦታ ሰጡ። ግን በቅድሚያ ሰገዱለት። አሁን ቁጥር አስርን ተመልከቱ። ኮከቡም ባዩ ጊዜ በታላቅ ደስታ ደስ አላቸው። ወደ ቤትም ገብተው ህፃኑን ከእናቱ ከማርያም ጋር አዩት። ወድቀውም ምን አደረጉለት? ሰገዱለት። እኔ በጣም ይገርመኛል ይሄንን ሳስብ እንደገና። ቅድም የት ነው ያለው ንጉሱ የት ነው የተወለደው? ልንሰግድለት ነው የመጣ ነው ብለው ጠይቀው ያገኙት ነገር ደብዛዛ የሚያምታታ ነበር። ግን አሁን መጥተው እቤት ገቡ። እቤት እንደገቡ ማርያምንና ህፃኑን ያገኙት። በነገራችን ላይ እነዚህ ሰባ ሰገል የመጡት ጌታ ኢየሱስ ክርስቶስ በተወለደበት አካባቢ ሳይሆን ሁለት ዓመት ከሆነው በኋላ አካባቢ ነው እና በግርግም ውስጥ አይደለም የመጡት በቤት ውስጥ ነው። ዮሴፍና ማርያም የራሳቸውን ቤት ይዘው ዮሴፍ ያው በአናጢነቱ እያገለገለ ቤተሰቡን እየደገፈ የቤተሰቡን ወጪ እየሸፈነ፣ ማርያም ደግሞ የቤት እመቤት ሆና እየኖሩ በነበረበት ጊዜ ነው እና ጌታ ኢየሱስ ወደ ሁለት ዓመት አካባቢ ነው የሚሆነው ተብሎ ይገመታል። እና ለዚህ ነው ሄሮድስ ራሱ ከሁለት ዓመት በታች ያሉትን ሁለት ሺህ ህፃናት ያስገደለው። ምክንያቱም ኮከቡ የታየበትን ዘመን በጥንቃቄ ጠይቋቸዋል እና ኮከቡ የታየበት ዘመን እና እነሱ የመጡበት ዘመን ሲለካ ወደ ሁለት ዓመት አካባቢ ሆኖ ስለነበረ ከሁለት ዓመት በታች ያሉትን ህፃናት አስገደለ። እና ገቡ፣ ህፃኑን አዩት። እሱ ነው እሱ አይደለም የሚል ጥያቄ ላይ አልመጡም ከታሪኩ እንደምታት። ልክ እንደመጡ ብቻ ህፃኑን እንዳዩት ጌታ መንፈስ ቅዱስ ያመጣቸው እሱ ነው ያላቸው እንደሆነ ነው የማቀው እኔ የምገምተው። ስለዚህ ሰገዱለት። ሰገዱለት የሚለው ቃል በጣም አስደናቂ ነው። አመለኩትም ነው የሚለው ወርሽፕ አደረጉት። ጌታ ኢየሱስ ጋር ሰግደው አንተ አምላክ ነህ፣ አንተ ንጉሥ ነህ፣ አንተ እንደምናይህ ብቻ የሆንክ ህፃን ልጅ አይደለም። አንተ እውነተኛ የሰማይና የምድር ፈጣሪ ነህ እውነትም ያየነው የማንን ኮከብ ነው? ያንተን የራስህን ኮከብ ነው። አንተ ባለ ኮከብ ነህ፣ ሰማይ የመሰከረልህ ነህ፣ ምድር ሁሉ ደግሞ ሊቀበልህ የሚገባህ ነህ፣ አንተ ልዩ ነህ ብለው ሰገዱለት። ከዛ በኋላ ከሰገዱ በኋላ ደግሞ ስጦታን ሲሰጡት እንመለከታለን። ወርቅ፣ እጣንና ከርቤ ለጌታ ለኢየሱስ ክርስቶስ አምጥተው ሰጡት እና እነዚህ ይሄ እውነት እዚህ ጋር የሚያሳየን እውነተኛ መገለጥ ለእውነተኛው ጌታ እንድንሰግድ እውነተኛውን ጌታ እንድናመልክ እውነተኛውን ጌታ እንድንከተል ነው የሚያደርገን እውነተኛ የእግዚአብሔር መገለጥ። ስለዚህ ለንጉሱ ያላደረጉትን ነገር ለሄሮድስ እዚህ ጋ ለእውነተኛው ንጉሥ ዘመን የማይሽረው መንግስት ላለው ንጉስ ራሳቸውን ሲሰጡና ሲሰግዱ እናያለን። ይህንን ካልኩ በኋላ በጣም ፈጠን ብዬ ታሪኩ ምን ያስተምራል? የሚል ሶስት ነጥብ ያለው ነጥቦችን እናገርና ጠቀልላለሁ። ይሄ ታሪክ ምን ያስተምረናል? በነገራችን ላይ ይሄ ታሪክ እውነተኛ ታሪክ ነው፣ የዝም ብሎ አፈ ታሪክ አይደለም። መጽሐፍ ቅዱስ ላይ ያሉ ታሪኮች በሙሉ እውነቶች ናቸው፣ በትክክል የተደረጉ ለእኛ ደግሞ ትምህርት የሚሰጡ ናቸው። እና አንደኛው ነገር ይሄ ታሪክ የሚያስተምረን እምነታችን እንዲጠናከር የሚያደርግ እውነት አለው። ሃይማኖተኞች ግዴለሾች በሆኑበት ዘመን የፖለቲካ ሰዎች ያኔ ጌታንና የጌታን እውነት ሲቃወሙ የጌታ መገለጥና የጌታ ማንኛውም ነገር ግን በምንም ነገር ሊሸነፍና ሊወድቅ ሊቀር የሚችል ነገር አይደለም። በዚህ ዘመን ያኔም ልዩ ልዩ እንቅስቃሴዎች ይደረጋሉ። በተለይ በዚህ ዘመን ሴኩላሪዝም ከፍተኛ እንቅስቃሴ ያደርጋል። እንደምታውቁት አሁን በዚህ በልደት ሰሞን ነው ያለነው። እኔ በሬዲዮም ይሄንን ነገር ተናግሬዋለሁ። በፕሬዚዳንት ዶናልድ ትራምፕ ምርጫ ቅስቀሳ ላይ በነበረበት ጊዜ ምን ብሎ ተናግሯል? በአሜሪካ ዋይት ሀውስ ውስጥ እኔ ፕሬዚዳንቶኝ ብመረጥ ምን አደርጋለሁ? ሜሪ ክሪስማስ ብዬ እናገራለሁ ብሎ እንደ ምርጫ መቀስቀሻ ተጠቅሞበት ነበር ይሄንን ቃል እና ምክንያቱም በዚህ በክሪስማስ አካባቢ ሰዎች የክሪስማስ ደስታ ሲለዋወጡ ሶስት እና አራት ቃላት ይጠቀማሉ። አሁን አንደኛው ሜሪ ክሪስማስ ነው። ሁለተኛው ሃፒ ክሪስማስ ነው። ሶስተኛው ደግሞ ሃፒ ሆሊዴ ነው። አራተኛው ደግሞ ሲዝንስ ግሪቲንግ የሚባል ነው ታውቃላችሁ፣ ሲዝንስ ግሪቲንግ የሴኩላሪ ዓለም የሚጠቀምበት ነው የሲዝን ነው፣ እና ስፔሲፊክሊ የክርስቶስ መወለድን የሚጠቅስ አይደለም። ሀፒ ሆሊዴይ አሁንም የሴኩላሩ ዓለም የሚጠቀምበት ነው። እነ ፕሬዚዳንቱ ኦባማ ሀፒ ሆሊዴይ ነበር የሚሉት፣ እና ምክንያቱም ሆሊዴይ ከተባለ ክርስቲያን የሚለውን አይጠቅስም ስለዚህ ምንድን ነው የክርስትናን ነገር የማያሳይ እና ሌሎቹን ደግሞ ምንም ማያደርግ ኦፌንድ ማያደርግ አባባል ነው የሚል ይሄ የሴኩላር እንቅስቃሴ ነው፣ እና ጸረ ክርስቲያን አቋም ነው ያላቸው እና ፕሬዚዳንት ዶናልድ ትራምፕ የዳነና ያልዳነ ሰው መሆኑን አላቅም፣ ግን መጀመሪያ የተናገረው ዋይት ሀውስ ከገባው ሃፒ ምንድን ነው ሜሪ ክሪስማስ እላለሁ መጀመሪያ ጊዜ ብሎ ከስምንት ዓመት ከአስር ዓመት በፊት ተብሎ የማይታወቀውን ነገር እንዳለ ነው የምናውቀው እና የተናገረውን እንዳደረገ እና ምልላችሁ ፈልጌ ነው። ሴኩላሩ ዓለም እንኳን ለጌታ ለሚባሉ ነገሮች እንኳን ጸረ ሆኖ ነው የቆመው ክርስቲያን የሚባለው ነገር እንዳይነሳ። ግን አሁን እዚህ ጋ ያለው የነዚህ የሰባ ሰገል መምጣት ጉዳይ እኔ እነዚህን ሁሉ ነገሮች ሳስብ እምነቴን ያጠናክርልኛል። ማንም ምንም ይበል፣ ጌታ ኢየሱስ ክርስቶስ የሰማይና የምድር ገዢ ነው። ማንም ምንም አይነት ቃላት ይጠቀም፣ ሆሊዴይን ወይም የመሳሰሉ ነገሮችን ለመጥቀስ፣ ጌታ ኢየሱስ ክርስቶስ ግን አስደናቂና እውነተኛ አማኝ፣ እውነተኛ አዳኝ፣ ደግሞም በምድርና በሰማይ ገዢ እንደሆነ ያሳየኛል። ሁለተኛ ተስፋችንንና አገልግሎታችንን የሚያነቃቃ እምነት አለበት። ተመልከቱ አንዳንድ ጊዜ በክርስትና እምነት ውስጥ እኔ አዲስ አበባም ሆኜ እንግሊዝም አገሮኜ የምናገረው ነገር ነበረ እና አንዳንድ ጊዜ በክርስትና አገልግሎት ውስጥ አንዳንድ የማህበረሰብ አካላት በጌታ እውነትና በጌታ ቃል የማይነኩ የማይደረሱ በሰማይ ላይ የደረሱ አድርገን ልናስባቸው እንችላለን። የፖለቲካ መሪዎች፣ ሳይንቲስቶች የመሳሰሉት እነዚህ ሰዎች ሳይንቲስቶች ናቸው። ተመራማሪዎች ናቸው። ግን የጌታ መገለጥ ልባቸው ምን አድርጎት ነበር? አቅልጦት ነበር። እና ሰዎችን ዝም ብሎ ባላቸው ስታተስ እና ባላቸው ሁኔታ መፍራትና የጌታን እውነት እንዳንናገር ወደኋላ ማለት የለብንም። ጌታ በራሱ መገለጥና በራሱ ቃል የሰዎችን ልብ የሚነካ የሚያቀልጥ ሰዎች አስደናቂ መገለጥና እውነት ውስጥ እንዲመጡ በመንፈስ ቅዱስ አማካኝነት የሚያደርግ ነው። የስብከት አገልግሎት የተሰጠው ለዚህ ነው። እኛን ሰብካለን፣ መንፈስ ቅዱስ በሰዎች ሕይወት ውስጥ ይሰራል። እኛን መሰክራለን፣ መንፈስ ቅዱስ በሰዎች ሕይወት ውስጥ ይሰራል። እና ሰዎች ሁሉ በጭንቀት ውስጥ ነው ያሉት። ውስጣዊ ጥያቄ አላቸው። ማንም ወጣቶች የሆኑ ትልልቅ ሰዎች የሚያድናቸው እውነት ለመገንዘብና ወደሚያድናቸው እውነት ለመምጣት ሰዎች ሁሉ ውስጣዊ ጥማትና ፍላጎት አላቸው። እና ማን ነው የሚነግረን መልካሙን፣ ማን ነው የምስራች የሚነግረን የሚሉ ሰዎች ናቸው። በተፈጥሮ ማንም ምንም አይነት ሰዎች ይሆኑ። ስለዚህ የእነዚህ የሳይንቲስቶች ወደ ጌታ መምጣት በጌታ መገለጥ ለእኔ ትልቅ መጽናናት ነው። ማንም ሰው የጌታን ወንጌል መልእክት ሊሰማ እንደሚችል የሚያበረታታ ማበረታቻ ነው። የመጨረሻው ባህሪያችንን የመቅረጽ መርሆም አለው። እኛ የጌታን ቃል እንድናጠና ሁኔታዎችን በጌታ ቃል መሰረት እንድናይ በጌታ እምነት ውስጥ ሆነን የሚመጡ ተቃውሞዎችንና ትችቶችን ስፍራ እንዳንሰጣቸው፣ ነገር ግን በጌታ እውነት እንድንጸናና እንድንቆም የሚያደርግ ኃይል አለው። እነዚህ ሰዎች ያጋጠማቸው ኢየሩሳሌም መጥተው ያጋጠማቸው ቻሌንጅ ቀላል አልነበረም። ምናልባት ለተወሰነ ለአንድ ቀን ወይም ለሁለት ቀን የተወሰነ የተገለለ ቦታ ላይ እንዲቀመጡ እንዳልተደረጉም እንደተደረጉም አስባለሁኝ፣ ምክንያቱም ሄሮድስ ነገሩን ማጣራት ነበረበት እና ሳያስቡት ሪስክ ውስጥ ነው የገቡት። እና ግን በዛ ሁሉ እግዚአብሔር የሚጠብቅ አምላክ ነው። አሁን በምናልፍበት መንገድ ሁሉ መገለጡን የሰጠን ጌታ፣ የማይጥል የሚጠብቅ ከጨካኞች ከነፍሰ ገዳዮች እጅ ሁሉ አስመልጦን ለዓላማውና ለክብሩ የሚያቆም አምላክ ነው። እግዚአብሔር ይመስገን። ስለዚህ ቃሉን እንድናጠና ሁኔታዎችን በእግዚአብሔር ቃል መሠረት እንድንመረምር እና በጌታ ቃል እንድንጸና እንደ ጌታ ፈቃድ ራሳችንን ለጌታ መንፈስ እንድንሰጥ የሚያሳስብ እውነታ አለበት እና ጌታን እንዳገኘነው እኛም በመንፈስና በእውነት ራሳችንን ሙሉ ለሙሉ እንድንሰጠው የሚጠይቅ መልእክትም አለበት። ልክ እንዳዩት ሕፃኑን ወዲያው ነው ወድቀው እየሰገዱት እና ያላቸውን ሁሉ ደግሞ ምን አድርገዋል? አውጥተው ሰጥተውታል። እኛም ለአይምሮ የሚመች አገልግሎታችን ራሳችንን ለጌታ ለኢየሱስ መስጠት ነው። ጌታ አይምሯችንን ነፍሳችንን፣ መንፈሳችንን ይባረከዋል። የራሱ መጠቀሚያ መገልገያም ያደርገናል። እና ጌታ ኢየሱስ የተወለደው እንዲህ እንዲ አይነት እውነቶችን በህይወታችን ተገልጠው እንድናይ ነው። እና ማንንም እንዳንፈራ እሱ የነገስታት ንጉስ፣ የጌቶች ጌታ መሆኑን እንድናውቅ እሱ ባለኮከብ እንደሆነ ኮከብ እንኳን ከሰማይ ተገልጦ የመሰከረለት ንጉስ አስደናቂ ነው። በሳይንስ ትርጉም ለማግኘት ይከብዳል፣ ግን እውነት ነው። እግዚአብሔር የተመሰገነ ይሁን። እንዲህ አይነት ጌታ የምናመልክ ሰዎች እንደሆነ እንድናውቅ ያስፈልጋል። እግዚአብሔር ይባርካችሁ።